በቅርቡ ወደ ጋምቤላ ክልል በመግባት 28 ሰዎችን የገደሉትና ህጻናትን ጠልፎ የወሰዱት በዶክተር ሪያክ ማቻር ጋር ከሚመሩት አማጽያን ጋር ህብረት የፈጠሩ ሙርሌዎች ናቸው ሲሉ በኢትዮጵያ የደቡብ ሱዳን አምባሳደር ተናገሩ። አምባሳደሩ ጄምስ ሞርጋን ለአሜሪካ ድምፅ እንዳብራሩት የአሁኑ ጥቃት ከአንድ አመት በፊት የተፈጸመው ጋር የተለየ ነው ይላሉ። አምባሳደሩን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ይዟል። ከደቡብ ሱዳን የመጡ የሙርሌ ተወላጆች ዳግም ጥቃት ፈጽመው 28 ገለዋል፣ 48 ህጻናትን አፍነው ወስደዋል። በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ለዚህ ተጠያቂው የመንግስታቸው ተቀናቃኝ ዶክተር ሪያክ ማቻር መሆናቸውን ነው የሚናገሩት። እርሳቸው ለአሜሪካ ድምፅ እንዳብራሩት የተፈጸመውን ጥቃት በተመለከተ መንግስታቸው የደረሰበት ድምዳሜ ይሄው ነው። እነዚህ ተራ የሙሩሌ ተወላጆች አይደሉም። እነዚህ ከአማጽያኑ ጋር ኅብረት የፈጠሩ ሙሩሌዎች ናቸው፣ ከሪያክ ማቻር ከሚመሩት ከአማጽያን ጋር ጀኔራል ሃሊድ የሚባሉ የሙሩሌ ተወላጅ ጄኔራል አሉ እና በቅርቡ ጥቃት የፈጸሙት ሙርሌዎች የእርሳቸው ሰዎች ናቸው። እርሳቸው ደግሞ ከአማጽያኑ መሪ ሪያክ ማቻር ጋር እየሰሩ ነው። አሁን የምናውቀው ይህንን ነው። ባለፈው ዓመት በተመሳሳይ በተፈጸመው ጥቃት የሁለቱም ተቀናቃኝ የደቡብ ሱዳን ወገኖች እጅ እንደሌለበት ጠቅላይ ሚኒስትር ኃይለ ማርያም ግልጽ ያደረጉት ወዲያውኑ ነበር። በአሁኑ ጥቃት በሳልቫኪር ማያርዲት የሚመራው መንግሥትም ሆነ ለዶክተር ሪያክ ማቻር ታማኝ የሆኑ አማጽያን እጅ ይኖርበት እንደሆነ በግልጽ የተነገረ ነገር የለም። በሀገሪቱ ያለው የእርስ በርስ ጦርነትና ለመረጋጋት ሁኔታዎችን ለመቆጣጠር አስቸጋሪ እንዳደረገ ግን እየታየ ነው። የኢጋድ አባል አገራት የውጭ ጉዳይ ሚኒስትሮች ሰሞኑን ባወጡት መግለጫ እንደ አውሮፓውያን አቆጣጠር በነሐሴ 2015 የተፈረመውን የሰላም ስምምነት ከመተግበር አንጻር መሻሻል አለመታየቱና በአገሪቱ ያለው ብጥብጥ መቀጠሉ እንዳሳሰባቸው አስታውቀዋል። አምባሳደሩ ግን ይህንን ድምዳሜ አልተቀበሉም። የሰላም ስምምነቱን ተግባራዊ ከማድረግ አንጻር መሻሻል የለም በሚል በኢጋድ የውጭ ጉዳይ ሚኒስትሮች የተገለጠው እውነት አይደለም። አማጽያኑ የሚገኙትም በኢጋድ አባል አገሮች ዋና ከተሞች ነው። እነርሱ እጅግ ዘመናዊና ውድ በሆነ ሆቴሎች እየተቀናጡ አገራችን ያለው ሕዝብ እንዲሰቃይ ያደርጋሉ። እነርሱ ቀድሞውንም ቢሆን አገሪቱን የዘረፈው ቡድን አባላት ናቸው። በኢትዮጵያ የደቡብ ሱዳን አምባሳደር በቅርቡ ጥቃት የፈጸሙትን የሙርሌ ታጣቂዎች በተመለከተ የሰጡትን አስተያየት ከሶስተኛ ወገን ማረጋገጥ አልተቻለም። የአማጽያኑን መሪ የዶክተር ሪያክ ማቻርን ቃል አቀባዮች ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ